መጽሐፈ መሳፍንት ምዕራፍ አስራ አራት ሶምሶንም ወደ ተምና ወረደ። በተምናም ከፍልስጥኤማውያን ልጆች አንዲት ሴት አየ። ወጥቶም ለአባቱና ለእናቱ በተምና ከፍልስጥኤማውያን ልጆች አንዲት ሴት አይቻለሁ፣ አሁንም እርሷን አጋቡኝ አላቸው። አባቱና እናቱም ካልተገረዙት ከፍልስጥኤማውያን ሚስት ለማግባት ትሄድ ዘንድ ከወንድሞችህ ሴቶች ልጆች ከሕዝቤም ሁሉ መካከል ሴት የለምን? አሉት። ሶምሶንም አባቱን ለዐይኔ እጅግ ደስ አሰኝታኛለችና እርሷን አጋባኝ አለው። እግዚአብሔርም በፊልስጤማውያን ላይ ምክንያት ይፈልግ ነበርና ነገሩ ከእርሱ ሆነ፣ አባቱና እናቱ ግን አላወቁም። በዚያን ጊዜም ፊልስጤማውያን በእስራኤል ላይ ገዦች ነበሩ። ሶምሶንም አባቱና እናቱም ወደ ተምና ወረዱ። በተምናም ወዳለው ወደ ወይኑ ስፍራ መጡ። እነሆም የአንበሳ ደቦል እያገሣ ወደ እርሱ ደረሰ። የእግዚአብሔርም መንፈስ በእርሱ ላይ በኃይል ወረደ፣ ጠቦትን እንደሚቈራረጥ በእጁ ምንም ሳይኖር ቈራረጠው። ያደረገውንም ለአባቱና ለእናቱ አልነገረም። ወርዶም ከሴቲቱ ጋር ተነጋገረ፣ እጅግም ደስ አሰኘችው። ከጥቂትም ቀን በኋላ ሊያገባት ተመለሰ። የአንበሳውንም ሬሳ ያይ ዘንድ ከመንገድ ፈቀቅ አለ። እነሆም በአንበሳው ሬሳ ውስጥ ንብ ሰፍሮበት ነበር፣ ማርም ነበረበት። በእጁም ወስዶ መንገድ ለመንገድ እየበላ ሄደ። ወደ አባቱና ወደ እናቱም መጣ። ማሩንም ሰጣቸው፣ እነርሱም በሉ። ማሩንም ከአንበሳው ሬሳ ውስጥ እንደ ወሰደ አልነገራቸውም። አባቱም ወደ ሴቲቱ ወረደ። ጎበዞችም እንዲሁ ያደርጉ ነበርና ሶምሶን በዚያ በዓል አደረገ። ባዩትም ጊዜ ከእርሱ ጋር ይሆኑ ዘንድ ሌሎች ሠላሳ ሰዎች ሰጡት። ሶምሶንም እንቈቅልሽ ልስጣችሁ በሰባቱም በበዓሉ ቀኖች ውስጥ ፈታችሁ ብትነግሩኝ ሰላሳ የበፍታ ቀሚስና ሰላሳ ልውጥ ልብስ እሰጣችኋለሁ። መፍታትም ባትችሉ ሰላሳ የበፍታ ቀሚስና ሰላሳ ልውጥ ልብስ ትሰጡኛላችሁ አላቸው። እነርሱም እንድንሰማውን እንቆቅልሽህን ንገረን አሉት። እርሱም ከበላተኛ ውስጥ መብል ወጣ፣ ከብርቱም ውስጥ ጥፍጥ ወጣ አላቸው። ሦስት ቀንም እንቆቅልሹን መተርጎም አልቻሉም። በአራተኛውም ቀን የሶምሶን ሚስት እንቈቅልሹን እንዲነግረን ባልሽን ሸንግዩ፣ አለዚያም አንቺንና የአባትሽን ቤት በእሳት እናቃጥላለን። ወደዚህ ጠራችሁን ልትገፉን ነውን? አልዋት። የሶምሶንም ሚስት በፊቱ እያለቀሰች በእውነት ጠልተኸኛል፣ ከቶም አትወደኝም። ለሕዝቤ ልጆች እንቈቅልሽ ሰጥተሃቸዋልና ትርጓሜውንም አልነገርኸኝም አለችው። እርሱም እነሆ ለአባቴና ለእናቴ አልነገርኳቸውም ለአንቺ እነግርሻለሁን? አላት። ሰባቱንም የበዓል ቀን በፊቱ አለቀሰች፤ እርሷም ነዝንዛዋለችና፣ በሰባተኛው ቀን ነገራት። ትርጓሜውም ለሕዝቧ ልጆች ነገረች። በሰባተኛውም ቀን ፀሐይ ሳትገባ የከተማይቱ ሰዎች ከማር የሚጣፍጥ ምንድን ነው? ከአንበሳስ የሚበረታ ማን ነው? አሉት። እርሱም በጥጃዬ ባላረሳችሁ የእንቈቅልሼን ትርጓሜ ባላወቃችሁ ነበር አላቸው። የእግዚአብሔርን መንፈስ በላዩ በኃይል ወረደ። ወደ አስቀሎናም ወረደ። ከዚያም ሰላሳ ሰዎችን ገደለ። ልብሳቸውንም ወስዶ እንቈቅልሹን ለፈቱት ሰዎች ሰጠ። ቁጣውም ነደደ። ወደ አባቱም ቤት ወጣ። የሶምሶንም ሚስት ግን ከተባበሩት ከሚዜዎች ለአንደኛው ሆነች።